ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባጭ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራኝ ተሰይማለች። ሰላም እንደምናመሻችው። የዛሬውን የምሽት ፕሮግራማችንን እናስተዋውቃችሁ። ሰማያዊ ፓርቲ በተለያዩ የሀገሪቱ ክፍሎች ማንነትን መሰረት አድርጎ እየተፈጸመ ነው ያለውን ኢሰብአዊ በደል አወገዘ። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢ ቡድን የስራ ኃላፊዎች ትእዛዝ ሰጪነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰብአዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል። የፓርቲው የህዝብ ግንኙነት ምክትል ኃላፊ አቶ ቴዎድሮስ ኃይለማርያም የፓርቲው አባላት የተስማሙበትን ጽሁፍ በንባብ አሰምተው ነበር። ዝርዝር ዘገባውን ይዘናል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮች ና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል። ሚኒስትር ዴታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ በአጠቃላይ ደግሞ ካለም አቀፍ የንግድ እንቅስቃሴን ከመምራት ጋር በነፃ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት ለማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው። አቶ ጌታቸው ተክለ ማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በምጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገሉ ባለሙያ ናቸው ይዘናቸዋል። በኢትዮጵያ በኦቲዝም የተጠቁ ወጣቶችንና ሕጻናትን ማዕከል ከፍታ ልጆችን በማስተማር የምትገኝ አንዲት ኢትዮጵያዊትም በእንግድነት ይዘናል። እየሰራን ያለነው በቂ አይደለም ብዙ ሰው ሳያቅ በር ተዘግቷል። ነህሚያ የኦቲዝም ማዕከል መስራች የሆነችውን ወይዘሮ ራሄል አባይነህን ለምሽቱ ይዘናል። ጋቢና ቪኦኤ አብራችን ከድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና የደቡብ ኮሪያው አቻቸው ሙንጆይን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዚዳንት ሙን የዋይት ሀውስ ጉብኝት በፕሬዚዳንት ትራምፕና በሰሜን ኮሪያው ኪም ጆንግ ኡን መካከል ሊካሄድ ከታቀደው ጉባኤ እንደ ታቀደው ስለ መሄዱ አስመልክቶ የፈጠረውን ጥርጣሬ እያየለ በመጣበት ወቅት መሆኑ ነው። ቻይና ከውጭ በምታስገባቸው ተሽከርካሪዎች ላይ የምትጥለውን ቀረጥ ከፊታችን ሰኔ ወር መገባደጃ 23 አንስቶ አሁን ከምታስከፍለው የ25 በመቶ ወደ 15 በመቶ የምታወርድ መሆኑን አመለከተች። የቻይናው የገንዘብ ሚኒስትር ይፋ ያደረጉት ይህ መግለጫ ፕሬዚዳንት ዚ ጂንፒንግ ሀገራቸው አገራቸው ከውጭ በምታስገባቸው ምርቶችና ሸቀጦች ላይ የምትጥለውን ቀረጥ ለመቀነስና ና የውጭ ባለሀብቶችን የቻይና የአውቶሞቢል አምራች ኩባንያዎች ይዞታ ያለውን ገደብ ለማርገብ ባለፈ ወር የገቡትን ቃል የተከተለ ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ቻይና ከውጭ የምታስገባቸው አውቶሞቢሎች ላይ የምትጥለውን የ25 በመቶ ቀረጥ ከቻይና ጋር በሚደረገው የንግድ ልውውጥ ላይ አጥልተዋል ከሚሉት ደንቃራ አንዱ አድርገው በተደጋጋሚ ሲያነሱ ተደምጠዋል። ሀገራቸው ከቻይና ጋር ያላትን የንግድ ልውውጥም ያልተመጣጠነና ወደ ቻይና ያደላ ነው በሚል ሲተቹ መቆየታቸው ይታወሳል። ቴራን የኒውክሌር ቅመማ ፕሮግራሟን የማታቆምና ብሎም የዓለም አቀፉ ተቆጣጣሪ ቡድን በየትኛውም የሀገሪቱ ክፍል ተዘዋሩ እንዲፈትሽ የማትፈቅድ ከሆነ ጥቅስ የዛችን ሀገር ኢኮኖሚ የሚያንኮታኩት እርምጃ ትወስዳለሁ ስትል ዩናይትድ ስቴትስ አስጠንቀቀች። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ናቸው በትናንትናው እለት ከወግ አጥባቂው የሄሪቴጅ ፋውንዴሽን ቅጥር ግቢ ተገኝተው ባሰሙት ንግግር የትራምፕ አስተዳደር አምስቱ የተባበሩት መንግስታት የጸጥታው ምክር ቤት አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና ዩናይትድ ስቴትስ እንደዚሁም ጀርመን የኢራንን የኒውክሌር ቅመማ ፕሮግራም አስመልክቶ ቀደም ሲል ከቴሄራን ጋር ደርሰውት ከነበረው ስምምነት በቅርቡ ራሱን ካገለለ በኋላ የነደፈ የተረፈውን ኢራን ተግባራዊ ማድረግ አለባት የተባለው ባለ 12 ነጥብ ዝርዝር ይፋ ያደረጉት። በመጨረሻም የአልጄሪያ መንግስት በተለይ ከሰሃራ በታች ከሆኑ የአፍሪካ ሀገሮች በብዙ ሺዎች የሚቆጠሩ ስደተኞች ማባረሩን እንዲያቆም የተባበሩት መንግስታት የሰብዓዊ መብቶች ቢሮ ጥሪ አስተላለፈ። በአልጄሪያ መንግስት እየተወሰደ ያለውን እርምጃም የዓለም አቀፉ የሰብዓዊ መብት ሕጎችን የጣሰ ነው ሲል አወገዘ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራገው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ተቃዋሚው ሰማያዊ ፓርቲ በሀገሪቱ የተለያዩ ክፍሎች ማንነትን መሰረት አድርጎ እየተፈጸመ ነው ያለውን ኢሰብአዊ ያለው በደል አውግዟል። እነዚህ በደሎች የሚፈጸሙትን በተለያዩ ደረጃ በስርዓቱ የስርዓቱ አገልጋዮች አመራር አማካይነት ነው ሲልም ከሷል። ፓርቲው ይህንን በደል ለማስቆም ሀገር አቀፍ ተቃውሞ እንቅስቃሴ ያደርጋለሁ ብሏል። መለስካቸው አማ ዝርዝሩን ከአዲስ አበባ አድርሰውናል። ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ የኢህአዴግን ስርዓት በፈጠራ ታሪክ በተንኮልና በጥላቻ የሀገሪቱን ሕዝብ እሴቶች በመበረዝ የአገር አንድነትን በማናጋት የዜጎችን ሰላማዊ ኑሮ ክፉኛ አናውጦታል ሲል ይከሳል። ይህን ከፋፋይ ስርዓት ያለውንም ለአንዴና ለመጨረሻ ጊዜ እንዲያከትም የተጀመረውን ሕዝባዊ ትግል ተጠናክሮ እንዲቀጥል የበኩሉን አስተዋጽኦ እያደረገ እንደሚገኝና እንደሚያደርግም ቃል ይገባል። ጽሑፉ አክሎም የሥርዓቱ አገልጋዮች በሚላቸው አካላት አመራር ሰጪነት በሀገራችን የተለያዩ ክፍሎች በዜጎች ላይ እጅግ ኢሰብአዊ የሆኑ ድርጊቶች ተፈጽመዋል ሲል ለዚህ ማሳያ ናቸው ያላቸውን ይዘረዝራል። የፓርቲው የሕዝብ ግንኙነት ምክትል ኃላፊ አቶ ቴዎድሮስ ሀብተ ማርያም ጽሑፉን በንባብ አሰምተው ነበረ ለዚህም ማሳያ ይሆን ዘንድ ከዚህ ቀደም በቤንችማጂ ዞን በበደኖ በኢንቁፍቱ በወተር በአርሲ በጅማ በቡኖ በጌዶ በኢትዮ ሱማሌ በጉጂ ዞን እና በሌሎችም የሀገራችን አካባቢዎች በዜጎቻችን ላይ ሰቅጣጪ ሰብአዊ የሆነ በደል ተፈጽሞባቸዋል እንዲሁም ከሚኖሩበት አካባቢ እንዲፈናቀሉ ጭምር ተደርጓል ሀብት ንብረታቸው ወድሟል በዋናነት በቅርብ ጊዜያት ውስጥ የተመለከት ናቸው። በታጠቁ ኃይሎች እንዲሁም በሌሎች የአገዛዙ ጥገኞች አጃቢነትና አስፈጻሚነት ከአንድ ሚሊዮን በላይ በሚሆኑ በኢትዮ ሶማሌ በሞያሌና በሌሎች አካባቢዎች ይኖሩ የነበሩ የኦሮሞና የሶማሌ ተወላጆች ላይ የተፈጸመው በደሎች የቅርብ ጊዜ ክስተቶች ናቸው። ይህን መሰል ድርጊቶች በሌሎችም የሀገሪቱ ክፍሎች እየተፈጸሙ ለመሆኑም ጽሑፉ ምሳሌ ይሰጣል። አቶ ቴዎድሮስ ሀብተ ማርያም የአገዛዙ ግፍና በደል ከትናንቱ ዛሬ እየከፋ መጥቶ ዜጎች ለዘመናት ሲኖሩ ከነበሩበት አካባቢ እንዲፈናቀሉ እየተደረገ ይገኛል። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትእዛዝ ሰጪነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰብዓዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ በተለይ በቤንሻንጉል ጉምዝ እና በሌሎች አካባቢዎች ተፈጽመዋል ስለተባለው መፈናቀል አሐዝ እየዘረዘሩ መረጃ ሰጥተዋል። እስከ ትናንት ድረስ ከሚኒሻንጉል ጉሙዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ዕለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽሕፈት ቤት 64 በቁጥር 64 የሚሆኑ ተፈናቃዮች ናቸው ገብተው ያደሩት በየቤተ ክርስቲያኑ። ከአምስት መቶ በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይሄንን የፓርቲያችን በክልሉ የሚገኘው የፓርቲ ጽሕፈት ቤት በአካል ተገኝቶ ነው አመራሮች ያረጋገጡት። ወልዲያ ላይ ስሜ ደግሞ 920 የሚሆኑ ከቡኖ ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክልል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነኝ ከጥቅምት ወር ጀምሮ እስቲል እንትኑ አላቋረጠም እነኚህ ወገኖች። በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት። በመጨረሻም ሰማያዊ ፓርቲ ይህንን በዜጎች ላይ እየተፈጸመ ነው ያለውን አስከፊ በደልና መፈናቀል የማይሻሻል ከሆነና ድርጊቱን የሚፈጽሙ የመንግሥትና የገዢው ፓርቲ አካላት ለፍርድ የማይቀርቡ ከሆነ ከመግለጫ ያለፈ እርምጃ እንደሚወስድ አስታውቋል። አቶ አበበ አካሉ የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባደረገው አስቸኳይ ስብሰባ በዚህ ጉዳይ ላይ አጽንኦት ሰቶን ውሳኔ ያሳለፈው። በመላው አገሪቱ ይህንን የዜጎችን መፈናቀል የሚቃወም ህዝባዊ ንቅናቄ እናደርጋለን። በመላው አገሪቱ ይሄን ለማድረግ ፓርቲው የራሱን ስትራክቸር እንዲያውም አንዳንድ አካባቢ ላይ የተፈጠሩ ችግሮችን የሚያይ ቡድን ከዚህ ልከናል። በሁሉም ክልሎች ላይ እነኚህ ቡድኖች ከተመለሱ በኋላ ፖለቲካዊ ውሳኔ ሰጥተን የሚመለከተውን አካል አሳውቀን ይህንን የሚያወግዝ ጽኑ የሆነ ህዝባዊ ተቃውሞ ማዘጋጀት መቻል አለብን። በመላው ሀገሪቱ ህዝቡ ተፈቃቅሮ እንዲኖርም ማድረግ መቻል አለብን የሚል አቋም ይዘን ነው ይህን መግለጫ የሰጠነው። የሰማያዊ ፓርቲ ኃላፊዎች በሰጡት በዚህ ጋዜጣዊ መግለጫ በኢትዮጵያ ውስጥ በየጊዜው የሚከሰተው ከማንነት ጋር የተያያዘ መፈናቀል መንስኤው በሀገሪቱ የተተከለው ቋንቋንና ነገድን ማዕከል ያደረገው የፌዴራል ስርዓት ነው። ገዢው ኢህአዴግና አንዳንድ ተቃዋሚ ፓርቲዎች ደግሞ ይህንን ፈጽሞ አይቀበሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮችና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል። አቶ ጌታቸው ተክለ ማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በምጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት እያገለገሉ ያሉ ባለሙያ ናቸው። በአጠቃላይ በ43 የሚኒስትር ማዕረግና የረዳት ሚኒስትር ሹመቶች ዙሪያ ለዛሬ የንግድ የግብርናና ኢንዱስትሪ ሚኒስትር መስሪያ ቤቶችን እንገመግማለን። ሄኖክስን ማዝጌር ነው ያዘጋጀው። እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በአለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስቴር መስሪያ ቤት ካለ የንግድ ሚኒስቴር ነው። ቢሲሲ ይ ነው የማስበው። በአለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው። አለም አቀፍ የንግድ ድርጅቱ አባል ሀገራትም ካአሁን ካአሁን የኢትዮጵያን የሰርቪስ ኮሚትመንት ኦር ደግሞ በሰርቪስ ሴክተር የምትከተለውን ፖሊሲና ያላትን ዝርዝር የሆነ አቅጣጫ እየጠበቁ ያለበት ጊዜ፣ በሀገር ውስጥም ማከናወን የሚገባን የአለም አቀፍ የንግድ ድርጅት አባል እንድንሆን መስራት ያለብን ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ ነፃ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንፃር እንግዲህ ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባል ነን ለመሆን እንግዲህ አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ሕጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ትልቅ ኃላፊነት ነው። ይሄ ትልቅ ኃላፊነት ደግሞ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። ከዚህ አንጻር አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ። ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ፣ አጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው። አሁንም ስለዚህ እነዚህ ሹመቶች እንግዲህ ፖለቲካዊ አመራር መስጠት አንድ ነገር ነው። አሁን እነዚህ ሹመቶች ምን ያክል እነዚህን የሀገር ውስጥ ጉዳዮች እና ከውጭ የንግድ ሸሪኮቻችን ጋር የምናደርገውን እንቅስቃሴ ለመምራት ይጠቅማሉ የሚለው ነገር አሁን ካልኩ የስራ ልምድ የትምህርት ዝግጅትና ነው በቴክኒክ ረገድ በጣም ጠለቅ ያለ እውቀት የሚፈልግ ከመሆኑ አንጻር ምናልባት የዶክተር መብራህቱም ሹመት ከዚህ በፊት በንግድም በኢንዱስትሪ ሚኒስቴር ይመስለኛል ተሳትፎው የነበራቸው ከዛ አንጻር ምናልባት የተወሰነ የስራ ልምድ ሊኖራቸው ይሆናል። ግን እጅግ ፈታኝ የሆኑ ወሳኝ ስራዎች የሚጠብቁት የሚኒስቴር መስሪያ ቤት ነው። ከዛ አንጻር ያየሁት ሹመት የራሱ የሆነ ክፍተት አለበት ብዬ ነው የማስበው። እዚህ ላይ እንግዲህ የንግድ ሚኒስቴር ሌላው ተሿሚ የሚኒስቴር ዴታ አቶ ሀብታሙ ሲሳይ ናቸው። አስቀድመው ኦሮሚያ ፕሬዚዳንት ቢሮ ውስጥ የቢሮ ኃላፊ ሆነው ያገለገሉ ናቸው። ወደ ሌላ ትኩረት ወደሚሰጠው የሚኒስትር መስሪያ ቤት እንለፍ። የኢንዱስትሪ ሚኒስቴር ነው። ሀገሪቱ በአጠቃላይ ግብርናዋን ተቻለ መጠን በማዘመን ሴት የተጨመረባቸው የግብርና ምርቶችን እንደዚሁም የኢንዱስትሪ ምርቶችን ወደ ውጭ ገበያ ለማቅረብ ከያዘቻቸው ሰፊ እቅዶች አንዱ የኢንዱስትሪ ልማት ነው። በዚህ ሚኒስቴር መስሪያ ቤት ውስጥ ሁለት ተሿሚዎች አለው። አቶ ዮሐንስ ድንቃየሁና አቶ አያና ዘውዴ ናቸው። እነማን ናቸው? ከዚህ በፊት ባገለገልክባቸው ክባቸው የሚኒስቴር መስሪያ ቤቶችም እንደዚሁም በጋዜጠኝነት በሰራህባቸው ወቅቶች የሚታወቁ ሰዎች ናቸው። እነማን ናቸው? ስራ አጋጣሚ እነዚህ እነዚህ ሰዎች የማየት እና የመገምገም አጋጣሚ አጋጥሞኝ አያውቅም። ከዚህ በፊት በነበረኝ የስራ የስራ አጋጣሚዎችም ሰምቻቸው፣ አይቻቸው ማቃቸው ሰዎች አይደሉም። በአጠቃላይ እንግዲህ ምናልባት እ የመረጃ ክፍተትን ሊሆን ይችላል። ግን ጀነራሊ በዚህ ሴክተር አሁን ሁለት ወሳኝ ስራዎች እየተከናወኑ ነው ብዬ ነው ማስበው። አንደኛ ለረጅም ጊዜ ሀገሪቷ አቅዳው ያለ ማከናወን ግን በጣም ቸግሯት ያለ አግሮፕሮሰሲንግ ዘርፍ ወይንም ደግሞ የግብርና እሴትን በመጨመር ላይ የሚሳተፉ ኢንዱስትሪ ፓርኮችን ገንብቶ ከግብርና ጋር ያለውን ትስስር በማሳደግ የተሻለ እሴት መጨመር የሚችሉ እቃዎችን አምርቶ ለውጭ ኤክስፖርት በማድረግ ረገድ የተያዘ ረጅም ጊዜ በእቅድ የነበረ አሁን ወደ መሬት ለመውረድ ጥረት እየተደረገ ያለ እንቅስቃሴ አለ። ከዛ በዘለል አሁን በውጭ መዋለ ንዋይ ላይ መሰረት ያደረገ ትልልቅ የውጭ ባለሀብቶችን በመሳብ በሀገር ውስጥ ስፍራ ለመፍጠር በግብርና ላይ መሰረት አድርጎ የነበረውን ኢኮኖሚ ወደ ኢንዱስትሪ ዘርፍ ለማሸጋገር እየተደረገ ያለ የኢንዱስትሪ ፓርኮች ልማት እንቅስቃሴ አለ። እነዚህ ሁለት እንቅስቃሴዎች እስካሁን ፖሊሲ ትኩረት፣ በሀብት በሰው ኃይል ኮምፒት ሲያደርጉ ነው የምናያቸው፣ እርስ በራሳቸው ሲወዳደሩ ነው እንጂ የምናያቸው ተመጋጋቢ በሚሆኑበት ደረጃ ላይ አልደረሱ። በፖሊሲ ትኩረትና በተቋማዊ አደረጃጀት ረገድ ስን ስንመለከት የኢንዱስትሪ ፓርኮች ልማት እንቅስቃሴ ዋናውን ትኩረት ያገኘ ሊመስል በሚችል መልኩ ነው ላለፉት አምስት ስድስት ዓመታቶች ሲከናወን የነበረው እሱም ግን የውጭ ባለሀብቶችን በመሳብ ረገድ የሰው ሀይልን በማሰልጠንና ለሚመጡት ባለሀብቶች በማቅረብ ረገድ ባለሀብቶቹ የሚገጥሟቸውን ከውጭ ምንዛሬ እንዲሁም እቃዎችን ከማጓጓዝ ከጉምሩክ፣ እና ከትራንስፖርት አንጻር የሚገጥሟቸውን ችግሮች በመፍታት ረገድ የራሱ ትልቅ ቻሌንጅ አለ። ስለዚህ ከፊታቸው የሚጠብቃቸው በጣም ግዙፍ የሆነ ቻሌንጅ ነው። ለሱ እንግዲህ ዝግጁ መሆን አለባቸው። እንግዲህ ሌላኛው ደግሞ የግብርናና እንስሳት ሀብት ሚኒስቴር ነው። ሁለት ሚኒስትር ዴታዎች ተሾመዋል። እንዲያውም እዚህ ላይ በጥናትና ምርምር በሀረማ ዩኒቨርሲቲ ብዙ ስራዎችን የሰሩ ፕሮፌሰር ፈቃዱ በየነ በሚኒስትር ዴታነት ተሾመዋል። እኔ እንኳ ዝርዝሩን የማላውቀው ደግሞ የዶክተር እያሱ አብርሃ ነው። እሳቸውም የግብርናና የእንስሳት ሀብት ሚኒስትር ዴታ ሆነው ተሾመዋል። በዚህ የሚኒስትር መስሪያ ቤት ውስጥ ተመጋጋቢ የሆነ ከሌሎች የሚኒስትር መስሪያ ቤቶች ጋር የምጣኔ ሀብት አምድ ለመዘርጋት በሚደረጉ ጥረቶች ከጥናትና ምርምር የሚመጡ ሰዎች ምን ሚና ይኖራቸዋል? እነዚህ ሁለት ሚኒስትር ዴታዎችስ በአጠቃላይ ካለው ሁኔታ ጋር ምን አስተዋጽኦ ሊያበረክቱ ይችላሉ? ጥሩ ሴሌክሽን ነው ብዬ የማስበውን ሴሌክሽን እነዚህ የሁለት ሰዎች ሴሌክሽን ነው። አንደኛ ያላቸው ከምርምር አንጻር ከግብርና ምርምር አንጻር ያላቸው ያላቸው ልምድ በግብርና ምርምር ረገድ የሚታየውን የገበሬ ችግር አሁን የግብርናው መሰረታዊ ችግር ምንድን ነው ሲባል፣ የገበሬውን ችግር መፍታት የሚችሉ ምርምሮችን በአግባቡ ሰርቶ ለገበሬው በማከፋፈል ከዛ ደግሞ በቀጣይነት ገበሬው በነዚህ የምርምር ውጤቶች ላይ ያለውን አስተያየት ሰምቶ ምርምሮችን በማሻሻል ከዛ ውጭ በምርምርና በፖሊሲ ማውጣት ረገድ ያለውን ቅንጅት ማሻሻል አለመቻል በሚኒስቴር መስሪያ ቤት ውስጥ የሚታይ ረጅም ጊዜ የቆየ ክፍተት ነው። አሁን የግብርና ምርምር ችግር ፈቺ ሊሆን በሚችልበት ደረጃ መድረስ አቅቶች ሲንደፋደፍ ነው የምናየው። አሁንም ቢሆን ግብርናችን ከውጭ በሚመጡ የምርምር ውጤቶች ከውጭ በሚመጡ ቴክኖሎጂዎች ላይ ጥገኛ ሆኖ ነው ያሉ። ስለዚህ በምርምር ረገድ አሁን የግብርና ምርምሩ የገበሬን ችግር መፍታት የሚችልበትን አቅጣጫ በማስያዝ ረገድ አዲስ የተሾሙት የሚኒስትር ዴኤታዎች የራሳቸው የሆነ አስተዋጽኦ ይኖራቸዋል። እንዲያውም በዘርፉ ልምድም መኖሩ ጠቃሚነቱ ይህንን እስከዛሬ ድረስ ደካማ የነበረ ቅንጅት ለመፍታት የራሱ ጥረት ያደርጋል። በጣም ነው የማመሰግነው። ጌታቸው ተክለ ማርያም በተለያዩ የኢትዮጵያ ክፍሎች እየተዘዋወረ የምጣኔ ሀብት ፖሊሲ አማካሪ ሆኖ የሚሰራ ነው። ለሰጠህን ማብራሪያ በጣም አመሰግናለሁ። ጌታቸው አመሰግናለሁ። እያከታተላችሁ የምትገኙት ጋቢና ቪኦኤ ነው። እየተዝናናችሁ እውቀትም እየአዳበራችሁ እንደሆነ ተስፋ እናደርጋለን። ወደ መጨረሻው ዘገባችን ነው የምናልፈው። ሁለተኛ ልጇ ኦቲስቲክ በመሆኗ ምክንያት ማዕከል ከፍታ ሌሎችን ልጆች ማስተማር የጀመረችው ነህምያ የኦቲዝም ማዕከል መስራች ወይዘሮ ራሄል አባይነ የአሜሪካ ድምጽ እንግዳችን ነበረች። ባሳለፍነው ሳምንት ስለ ማዕከሉና ስለ ኦቲስቲክ ልጆች ከጽዮን ግርማ ጋር ተወያይታለች። የመጀመሪያው ትልቁ ስራችን አዌርነስ መፍጠር ነው። ምንም አይነት ግንዛቤ የለም። በብዛት እስፔሻሊ ከሰባት አመተኛ ሴንተር ከመክፈታችን በፊት አልፎ አልፎ ነበር ስለ ኦቲዝም የምንሰማው። ስለዚህ እኔ ራሴ ላይ ልጄ ላይ ያዘገየኝ ነገር ግንዛቤው አለመኖሩ ነው። በዚህ የተነሳ የመጀመሪያውን ስራ የምንሰራው ለሀገሩም ለወላጆችም አዌርነስ ክሬት ማድረግ ነው። የመጀመሪያው ትልቁ ስራችን ከእናንተ ከመክፈታችሁ በፊት አንድ ሌላ የኦቲዝም ማዕከል እንደነበረ ይታወቃል እና እሱ በቂ አልነበረም። በሱ ማህበረሰቡን ግንዛቤ ያልነበረውም ኦቲዝም ያላቸው ህጻናት በተመለከተ በቂ አይደለም እስቲል አሁን እኛም እየሰራ ነው ያለነው በቂ አይደለም። ብዙ ሰው ሳቅ በር ተዘግቷል። ሚዲያውም ሁልጊዜ ነው መሰራት ያለበት። እንደዚህ አይነት ነገር አሁን ለምሳሌ ኤፕሪል ወር ነው አይደል? ኦቲዝም የሚባለው ያኔ ነው ሚዲያ ላይ ራሱ በብዛት ምሰሚ የምንጨናነቀው፣ ጋዜጠኛ ሁሉ ከዛ ውጭ ስሩልንም ስንል ፈቃደኛ የሚሆን የለም። ሁለተኛ ልጅሽ ኦቲዝም በሱ ምክንያት ነው የከፈትሹ ማዕከል መጀመሪያ ላይ ኢትዮጵያ ውስጥ ኦቲዝም ያላቸው ልጆች የሚለዩት በምንድን ነው? በምን ይታወቃል? ያ ፊዚካሊ የሚታይ ነገር የለም። ስታያቸው ሰውነታቸው ላይ የሚያስታውቅ ነገር የለም እና ኦቲዝም ደግሞ ዋናው ነገር የባህሪ መዛባት ጉዳት፣ ባህሪ ያቸውን አይተሽ ይሄ ልጅ ኦቲዝም አለበት ልት የምትችው ባህሪውን አይተሽ ነው ልጁ ላይ ያለውን ነገር። ለዛ ነው የከበደው ቶሎ ለማወቅ ያልተቻለው። ምንድን ነው የምታደርጉላቸው? መጠበቅ ብቻ ነው ወይስ የምትሰጧቸው አገልግሎቶች አሉ? ለምሳሌ የኦቲዝም ያላቸው ልጆች ተሰጧላቸው እና ያንን ተሰጧቸውን ማውጣት ማወቅ ያስፈልጋል። እና እሱን የሚያደርግ ነገር ይሰራል ተቋማችሁ ነው ወይስ ልጆቹ ቤት ውስጥ ስለሚያስቸግሩ ብቻ ጥበቃ ነው የሚያደርጉ? ትሬኒንግ ሴንተር ነው። በደንብ የትምህርት ራሳቸውን የማስቻል ክህሎትን የሚያዳብሩበት ነው። ለምሳሌ አንድ ልጅ ተረጋግቶ ባይቀመጥ፣ ሽንት ቤት መቀመጥ ባይችል፣ ልብሱን መልበስ፣ ምግቡን መብላት በቃ ይሄ ራስን ማስቻል አለ አይደል? ትልቁ ነገር እሱ ላይ ነው ምንሰራው ያለ ነው። በተለይ በተለይ ከባዱ ነገር ምንም ስልጠና ያልወሰደ የአስር አመት የአስራ ሁለት አመት ልጅ ላያቸው ላይ ሁሉ የሚጸዳዱት እንዴት መጸዳዳት የቱ ቦታ ምን ሰዓት ላይ የሚባለውን ነገር በሙሉ አያውቁትም በመጣባቸው ሰዓት ነው። ስለዚህ ይሄንን ትሬኒንግ ነው የምንሰጠው። የምናስተምራቸው ራስን የማስቻል ክህሎት ነው እንጂ መጥተው ውለው የሚመለሱበት ብቻ አይደለም። ያንን ከጨረሰ አሁን ለምሳሌ ሌቭል ዋን ሌቭል ቱ ብለን ከፋፍለናል፣ አንደኛ ደረጃ፣ ሁለተኛ ደረጃ ተብሎ። ስለዚህ አንደኛ ደረጃ ራስን ማስቻል ሲሆን ሁለተኛ ደግሞ ይሄ ፐዝሎች፣ ሎጎዎች መገጣጠም እንዴት መማር አንበሳን ከአንበሳ ጋር መለየት አእምሯቸው እንዲሰራ አሁን ይህን ስናሰራ እጃቸው አይናቸውና አእምሯቸው ሶስቱ ተቀናብሮ ያን ነገር መለየት እንዲችሉ ከለ መለየት እንዲችሉ አርባ ልጆች አሉ በተጠባባቂ ከአራት መቶ በላይ ልጆች አሉ ተመዝግበው ገና ቦታ የሚጠብቁ እያስከፈላችሁ ነው አገልግሎት ነው የምትሰጡት ማስከፈል አይደለም ኤንጂኦ ነው ግን አቅም ያለው ሰው ኮንትሪቢዩት ያደርጋል ያዋጣል ምክንያቱም ዶነር የለንም ራሳችን ወላጆች የከፈት ነው ነው ስለዚህ ያንን ለማድረግ ደግሞ እርስ በራሳችን ተደጋግፈን ምንም አቅም የሌላቸው ባል የሌላቸው መብላት የመጠጣት ጉዳይ ውስጥ ያሉ ወላጆች ሁሉ አሉ እጃችን ውስጥ። ስለዚህ አቅም ደግሞ ያለው ሰው ደግሞ ያንን ሰፖርት እያደረገ እነዛን ወላጆች እርስ በራሳችን ብቻ ተያይዘን ነው እስከዛሬ ድረስ ያለ ነው። ወደፊት እንግዲህ እነዚህ አራት መቶ ተማሪዎች ካሉ ከደች ምንድነው ሐሳባችሁ ምንድነው ቅዳችሁ? እሱን ሰፋ አድርጎ ልጆቹን ለመቀበል እንግዲህ ዋናው ነገር አሁን ገንዘብ ነው የሌለን እኛን ለመስራት ሁላችንም ዝግጁ ነን። ብዙ ወላጅ አለ እንዲህ በርትቶ የሚጠብቅ ማለት ከራሳችን ውጭ የሚንቀሳቀስ ሰው አላየንም ኦቲዝም ላይ። ስለዚያን ሁሉ ለማድረግ ግን ዋናው ገንዘብ ነው የሌለን። አሁን በዚህ አመት ብለን ነበረ ይችን ሁለት አመት አንድ ደግሞ ሴንተር ሌላ አርባ ልጆች ብንቀበል ብለን አስበን ነበረ። ግን ያው ትንሽ ከባድ ነው። በጣም ኮስቲ ነው። ደግሞ ቀላል የሚባል ነገር አይደለም። ወጪው በወር ወደ መቶ ሀምሳ ሺ ብር ነው ያለ ዶነር የምናወጣው በየድርጅቶቹ አጋዥ ሳይኖረን የምናወጣው እና በየእንትኑ ነው የምንሄደው በየቢሮዎች በየግለሰብ በየምኑ ነው እየሄድ የምንሰበስበው። ስለዚህ አሁን ደግሞ ሌላ ደግሞ ለአርባ ልጆች ደግሞ ሌላ መቶ ሀምሳ ሺ ብር ያስፈልገናል ማለት ነው እንጂ እኛ በጣም ዝግጁ ነን። ምክንያቱም አውቲዝም እድሜያቸው ካለፈ ልጆቹን አታገኛቸው። አንድ አመት ሁለት አመት ለእነሱ በጣም ብዙ ለውጥ ያመጣል። እዚህ ሁልጊዜ ጥረታችን ትግላችን ገንዘብ የሚረዳን ሰው አግኝተን ሌላ ሴንተር መክፈት የሚለው ላይ ነን። የተለወጡ ልጆች አሉ። አሁን ባደረጋችሁት እስከዛሬ ድረስ ሰባት አመት ሆነናል ብለሻል ና በዚህ ሰባት አመት ጊዜ ውስጥ ያያችሁት ለውጥ ተለው ይሄ ነው ስኬታችን የምትሏቸው? አንድ አስራ ሁለት ልጆች ወደ መደበኛ ትምህርት ቤት ልከናል። ከአስራ ሁለቱ አራቱ ወደ ተለያየ አገር እድል አግኝተው መውጣት ችለዋል። ስምንቱ ግን ኢትዮጵያ ውስጥ አሉ። በተለይ አምስቱን በደንብ በመከታተል ሪከርድ ያደረግ ነው። ምናልባት ዌብሳይታችን ላይ ማየት ለሚችሉ ሰዎች ካሉ እዛ ላይ እየለቀቅ ነው። አለ መደበኛ ትምህርት ቤት ልከናል። ኬጂ ሲማሩ እንግዲህ ትምህርት ቤት ገብተው ሲማሩ ያው ትንሽ ጊዜ አንድ ሞግዚት ያስፈልጋቸዋል ለመቀላቀል ስለሚከብድ እንጂ በደንብ ማንበብ ችለው መናገር ችለው ሁሉ ነገር ብዙ ነገር አብዛኛውን ነገር ተስተካክሎ መስመር ውስጥ ገብተውልናል። ግን ይሄንንም ስል አሁን ደግሞ ያለን ክፍተት ደግሞ ምንድን ነው? የሰለጠነ ባለሙያ እጥረት አለ። ለምሳሌ ስፒች ቴራፒ፣ የቋንቋ ክህሎት ይሄ ኦኪፔሽናል ቴራፒ የሚባሉት ነገር እዚህ ሀገር እንደ ልብ የሚገኙት ነገር እኛ ሀገር በሱ ሰልጥኖ የተማረ የሰው ኃይል እጥረት አለ። ምንድን ነው የምታደርጓቸው? አሁን እነዚህን አርባ ተማሪዎች እንግዲህ በደረጃ አንድ ደረጃ ሁለት እናሰለጥናቸዋለን ከዛ በኋላ ከእናንተ ሲወጡ ትምህርት ቤቶች ይቀበሏቸኋል። አሁን እሱን በጣም እየታገልን ያለንበት ደግሞ እኛ ጋር የሰለጠኑ የጨረሱ ልጆች አሁን መንግስት፣ በህግ መሰረት አውጥቷል። አሁን ለምሳሌ አካቶ ትምህርት ተብሎ በየትምህርት ቤቱ እንዲካተቱ እነዚህ ልጆች ከሁሉም ሰው ጋር እንዲገቡ እድል ተፈጥሮልናል። ግን ትምህርት ቤቶቹ ፈቃደኛ አይደሉም፣ አብዛኛው ትምህርት ቤት ወላጅም ከኔ ልጅ ጋር እንደዚህ አይነት ልጅ እንዳይማር ይላል። ትልቁ ከባዱ ወላጅ ነው፣ ከትምህርት ቤቱም የበለጠ። ስለዚህ ያንን ደግሞ እየታገልን ያለ ነው እንደ ወላጅ። ስለዚህ ምንድን ነው የምታረጓቸው? አሁን ምን እየሆኑ ነው? የምናቃቸው አሁን የምንቀርባቸው ዳይሬክተሮች አሉ አይደል? እነሱ ጋር እየሄድን ልጆቹን እያስቀመጥ ነው። ፈቃደኛ የሆኑ ሁለት ሶስት ትምህርት ቤት አግኝተናል። እግዚአብሔር ይባርካቸው፣ ማመስገን ፈልጋለሁ። ለምን ብዙ ትምህርት ቤት ሞክረን ነው እነሱ እሺ ያሉን። እዚህ እነዛ ልጆች ገብተው ከልጆቹ ጋር ተቀላቅለው ትምህርት ጀምረዋል። ከአዲስ አበባ ውጭ የሚመጡት ምን ያህል ነው ቁጥራቸው? መጥተው አንቀበላቸውም ብለሻል፣ ግን በአማካኝ ሲታይ ምን ያህል ይሆናል? በጣም ብዙ አሉ። አሁን መመዝገብ አቆመናል ከአራት መቶም በፊት ምክንያቱም ሌላ ሊስት ላይ ነው፣ ዌይቲንግ ሊስት ብለን አሁን ስናወራ በተጠባባቂ የተመዘገቡት የአዲስ አበባዎቹ ብቻ ነው አራት መቶ ከዛ ውጭ ለምሳሌ አዋሳ ያሉትን በአዋሳ ሊስት ላይ ዳር ያሉትን ሁሉም በተለያየ በተለያየ ያረግንና አዋሳ ላይ ወላጆችን አሰባስበን አንዲት ቲጂ የምትባል ሴት ሌላ ሴንተር ከፈተች አዋሳ ላይ። በቃ ወላጅ እንረዳዳለን፣ እንመካከራለን እንዴት መስራት እንዳለብን። አሁን ባህር ዳርም ላይ እያሰብን ያለ ነው። ናዝሬትም ላይ ትንሽ እየተጀመረ ነገር አለ በደንብ ያው አልወጣም እንጂ ስለዚህ የክፍለ ሀገሮቹ የምንመዘግበው ራሳቸው እርስ በራሳቸው እንዲያያዙ ብለን ነው። ሕክምና አለ ለምሳሌ ሐኪሞች ልጆቹ ካስፈለጋቸው የሕክምና ባለሙያዎች አሉ ቮለንቲር የሚያረጉ አሉ። እናስተባብራለን እየሄድ በየሆስፒታሉ በየሁሉም ቦታ ሁሉንም ነገር ነው ለልጆቹ። አሁን ለምሳሌ ሶፍት ስንፈልግ የሶፍት ወረቀት ፋብሪካ ሄደን ዩዝድ የሆነውን እንኳን አትሊስት ይሄ ተጠቅመች እንትን ማቲበትን እሱ እንደሆነ አርጉን እንላለን። ማንኛውም ነገር በእራችን ክፍት ነው እንደዚህ ለሚመጡ ሰዎች ልጆቹን በተመለከተ የሚረዱን የሚያግዙን ለሁሉም ነገር። ወይዘሮ ራሄል አባይነህ እንግዲህ የነህሚያ የኦቲዝም ማዕከል መስራች በጣም እናመሰግናለን። አሜሪካን ድምጽ ስቱዲዮ መተሽ እንደው ያለውን ነገር ስላካፈልሽን እግዚአብሔር ስጥልን። መልካም እድል እንመኝልሻለን። እናመሰግናለን። እሺ እኔም አመሰግናለሁ በጣም ዛሬው የጋቢና ቪኦኤ ጉዟችን ይህን ይመስል ነበር። እንግዲህ በዚሁ ወደ መጠናቀቁ ነው። ሄኖክ አዎ፣ አስተያየቶቻችሁን ሁልጊዜ የምንቀበላለን። ፌስቡክ አት ቪኦ ማሐሪክ ላይ ሀሽታግ ጋቢና ቪ በመጠቀም በትዊተርም እንደዚሁ በፌስቡክ አስተያየቶቻችሁን ላኩልን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋው ና ሄኖክ ሰማ እግዜር ነን ዝግጅታችንን በቴክኒክ ያቀነባበረው ሰሞኑን በረመዳን ጾም የሚገኘው ወንድማችን ሞክቤል ያበሮ ነው። እናመሰግናለን። ለረመዳን ጾሚዎች በሙሉ መልካም ረመዳን፣ መልካም ጾም እንመኛለን። ይሄው እንግዲህ ተግቶ ነው ያለው። በአላህ ዘንድ ያገኘዋል ብለን ተስፋ እናደርጋለን። ፓትሪክ ዴ ከጎረቤት ኬንያ በቴክኒክ ምህንድስና አብሮን ያመሸው፣ በጋቢና ስለተፈራችሁ እናመሰግናለን። መልካም ምሽት፣ መልካም ምሽት። በነገው ጉዞ እንገናኝ። Oh.